ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላቸው ዝግጅት ነው። አስተናጋጅ ሰለሞን ክፍለ ነኝ። የሙዚቃ ቃና አድማጮች፣ የዚህ ፕሮግራም አዘጋጅና አቅራቢ ደሳሌ መኮንን ዛሬ ስቱዲዮ የለም። ጥሩ ምክንያት አለው ለመቅረት። የሙዚቃ ቃና ፕሮግራም ተከታታዮችን በዚህ አጋጣሚ ደሳለኝና ባለቤቱን ወይዘሮ ወይኔን እንኳን ደስ አላችሁ በሉልኝ። ትላንት ወደዚህ ሰዓት አካባቢ የመጀመሪያ ሴት ልጅ አግኝተዋል። ስሟንም ቤዛ አሏት። እናትና ልጅ በሆስፒታል በጥሩ ሁኔታ ከተሟላ ጤንነት ጋር ይገኛሉ። ደሱም ከአራስ ልጁ ላይ ዐይኑን እንደተከለ ነው። ደስታው ደግሞ ከፊቱ ላይ ፏዋ ብሎ ይነበባል። እኛም ደስ ብሎናል። እንኳን ደስ አላችሁ። እና ዝግጅቱን በተመለከተ ስለምትሉኝ ደሳሌን ቁም ነገረኛ ሰው ነው። ዝም ብሎ ጥሎ አይደለም የሄደው። ለባለሙያ ያውም ስራውን በሚገባ ለምታወቅ ወይዘሮ ነው ያስረከበው። ጽዮን ግርማ ትባላለች። እኛን ማለት ቪኦኤን በቅርቡ ከመቀላቀሏ በፊት አዲስ አበባም በጋዜጠኝነት ሰርታለች። በዝግጅቷ እንደምትረኩ እምነት አለኝ። ጽዮን ሲዲዮቿን ደርድራ ልታዝናናችሁ ተዘጋጅታለች። ተረከቢያ በጣም አመሰግናለሁ ሰለሞን። ደሳለኝ መኮንንና ባለቤቱን ወይም እኔም እንኳን ደስ አላችሁ ለማለት ፈልጋለሁ። ደስ አድማጮቹን በእንግሊዝኛ ሙዚቃ ማዝናናቱን ባያስለምድ ኖሮ እንደውም አባት ደስ ይለዋል ልጅ ሲወለድለት የሚለው ሙዚቃ ለአድማጮቹ ጋብዝለት ነበር። ግን ደግሞ ሰለሞን እንዳለው ደስና ወይን ያገኙት ቤዛ የተሰኘች ሴት ልጅ ነውና እለቱን እንስት ድምጻውያን ያቀነቀኗቸውን ቆየት ያሉ ዜማዎች መራርጭ የአድማጮቹ ጋብዝለታለሁ። በስተመጨረሻ ሰዓት ከበቃኝ የአሜሪካን የንጠላ ዜማ ሰንጠረዥ በዚህ ወር የበላይነቱን ተቆጣጥረው ከያዙት ዜማዎች ከአንድ እስከ ሶስተኝነት ደረጃ ላይ ያሉትን ለመጋበዝ እሞክራለሁ። ለደሴ እንኳን ደስ አለ መልእክት ሳደርስ ሰላም ታዘነጋው። እንደምሰነበታችሁ። የሙዚቃ ቃን አድማጮች ሰለሞን በመግቢያው እንዳስተዋወቀው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አብሬያቸው የማመሻው ጽዮን ግርማ ነኝ። አሊሻኪስ ሱፐር ውመን ስትል ያቀነቀነችውን ዜማ በመምረጥ የሙዚቃ ግብዣ ይል ጀምር። ሱፐር ውመን አሊሻኪስ Nothing seems complete. I stand up and I'm searching for the better part of me. I hang my head from sorrow, so much. Saving humanity. in me ያ ኬስ ለእናቶች ለእህቶች፣ በአጠቃላይ ለሚለፉ ለሚደክሙ ሴቶች እችላለሁ የሚል መንፈስ እንዲያድርባቸው ለማድረግ ያቀነቀነችውን ዜማ ነበር የጋበዝኳችሁ። በማስከተል ሴቪንግ ኦል ማይ ላቭ ፎር ዩ ትለናለች ዊትኒ። የራስሽ ወንድ ይኖር ሽሉኛል። ግን በሞከርኩ ጊዜ አለቅሳለሁ። እቤት ብቻዬን ቁጭ ብዬ አንተን ባስብ ምርጥ መርጣለሁ። ያለኝ ፍቅር ሁሉ ላንተ ነው saving all ማይ ላቭ for you ትለናለች ዊትኒ ሂውስተን። ዊትኒ ፍቅረኛቸውን እንደ ልባቸው ማግኘት ለማይችሉ ንስቶች እያቀነቀነችውን ዘፈን ነበር ያጋበዝኳችሁ። እንደ አውሮፓውያን አቆጣጠር በ1998 ዓ.ም ተመረጠ The Boy Is Mine የተሰኘ አልበም አውጥታ የነበረችው ሞኒካ በወቅቱ አልበሙ ተወዳጅ እንደነበር ይታወሳል። ከዚህ አልበም ላይ ሚስቲ ብሉ የተሰኘውን ዜማዋን አስከትየል ጋብዛችሁ i ለረዥም ጊዜ ከአእምሮ ላወጣ ሞክሬያለሁ፣ ግን አልቻልኩም። አንተም ማሰብ ብቻ ዓለምን በሐሳብ ይጋርድብኛል ስትል ሞኒካ ያቀነቀነችውን ዜማ ነበር የጋበዝኳችሁ። ክርስቲና አጉሌራ ደግሞ አይ ተርን ቱ ዩ ትለናለች። በዝናብ መካከል ስጠፋ አይነ ብርሃን ይሆነኛል፣ መሬት በከዳኝ ጊዜ አለም ሊያሳብደኝ ሲደርስ አንተ ሁሉንም ትመልሰዋለህ፣ በወደኩ ጊዜ ከፍ ታደርገኛለህ ትላለች ክሪስቲና አጉሌራ። i turn to you, but say no, Zemo when i'm lost in the rain, in your eyes i know i'll find the light to light my way. When I'm I can Pray. በዙሪያቸው ሆኖ የሚያበረታታ ላላቸው በችግር ጊዜ የሚደርስላቸው መልካም ጓደኛ ጓደኛ ላላቸው ሁሉ ይሁን ስል አይተርም ቱዩ ነበር የጋበዝኳቸው። በመራረጥኳቸው ለስለስ ያሉ የእንስት ድምፃውያን ዜማዎች ዘና ያላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ የእውቋን አቀንቃኝ ሲል እንዲሆን አማን ላይፍ የተሰኘ ዜማ አልጋብዛችሁ። አማን I can't wait to fly. Oh, I'm alive. When you fall on me, when I hear you breathe, I can't wait. To fly. Oh, in time, mm -hmm. It's been the longest when I without you. የዕለቱን ፕሮግራም እየመራ የሚገኘው አቀናባሪ ንጉሱ ታምሬ የተመደበልኝ የአየር ሰዓት መጠናቀቁን እየጠቆመኝ ነውና በዚህ በግንቦት ወር በነጠላ ዜማ ሰንጠረዥ ላይ እየመራ የሚገኘውን የዊስ ከሊፋን ሲዩ አጌን በመጋበዝ ልሰናበታችሁ። ዊስ ከሊፋ ሲዩ አጌን በመኪና አደጋ ሕይወቱ ላለፈው የፊልም ባለሙያ ፖል ዋከር መታሰቢያ እንዲሆን ያቀነቀነው ዜማ ነበር። እኔም ለዛሬ በዚሁ እሰናበታችኋለሁ ሳምንት it's been a long day without you my friend and I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you again. Damn, who knew all the planes we flew? Good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days hard work forever pays. Now I see you in a better place. See you in a better place. And so we not talk about family, we families, all that we got. Everything I would do, you was standing there by my side. And now you going brought me with me for the last time. it a long day without you, my friend. And I'll tell you all about it when I see you again. We've come a long way from where we began. You know, we started. Oh, I'll tell you all about it. See you again. It's you... When I see you again And the vibe is feeling stronger with small. Turn to a friendship. A friendship turn to a bond. And that bond will never be broken. The love will never get lost. And when brotherhood comes first, and the line will never be crossed. Established it on our own. When that line had to be drawn, and that line is what we reach. So remember me when I'm gone we not talk about failing We're failing all that we got Everything I went through You were standing there by my side And now you're gonna be with me For the last one. Last one. You my friend, and I'll tell you all about it when I see you again. We've come a long way from where we began. Oh I'll tell you all about it when I see you.